ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚሰማው ፕሮግራም አሁን ተጀመረ። እስላማዊ መንግስት ነኝ የሚለው ቡድን ሊቢያ ውስጥ በግፍ ለገደላቸው ኢትዮጵያውያን ብሔራዊ ሐዘን ቀን ይታወጃል። እኛም ከሟቾች መካከል የሁለቱን ቤተሰብ አባላት አነጋግረናል። ታናሽ ወንድሜ ነው እያሲኩን አምናክ የሚባል ወደ ሊቢያ ሲሄድ በዚህ በሱዳን የሄደው ከሱዳን በአውሮፕላን ትሄዳላችሁ ተብለው ነበር እዛ ድረስ ሲሄዱ ከዛ በኋላ ግን ወደ ሊቢያ ይዘዋቸው ሄደው በመርከብ ነው የምትሄዱት አሏቸው። ኤርሚያ ሰለማ ይባላል ጎቴ ነው የሞተብኝ። ባልቻ በለጠ ይባላል የእናቴ ወንድም ነው። አንደኛው ደግሞ አብሮ አደጉ እያሱ ይኩን አምላክ ይባላል። በግፍ ከተገደሉት ኢትዮጵያውያን መካከል የሁለቱን ቤተሰቦች ድምፅ ነው ያሰማ ነው። ዝርዝሩ በአብይ ርዕሳችን ይደመጣል በዚሁ ጉዳይ ዙሪያ የሃይማኖት ተቋማትም የሰጡት አስተያየት ይኖራል፣ እሱን እናመጣለን። ሳምንታዊው ስፖርት አፍሪካን፣ ቅርሶችና ጤና ደግሞ የዛሬ መደበኛ ቅንብሮች ናቸው። በስፖርቱ በኩል በነገራችን ላይ በቦስተን ማራተን የወንዶቹን ሌሊሳ ደሲሳ ከኢትዮጵያ የሴቶችን ካሮላይን ሮቲች ከኬንያ አሸንፈዋል። ዝርዝሩ በስፖርት ፕሮግራም ይደመጣል። እንደምናመሻችሁ አድማጮቻችን፣ አስተናጋጆቻችሁን ያዳነች ፍስሃዬና እኔም አዲስ አበበ ነን። ፕሮዲሰሩ ደግሞ ኃይሉ ታምራት ነው። ዛሬ ሰኞ ሚያዝያ 12 2007 ዓ ም ነው። አሁን ዜና ነው። የአውሮፓ መሪዎች ዛሬ የእስያና የአፍሪቃ ፈላሾች በብዛት አውሮፓ ለመግባት ለሚያደርጉ ጥረት ምላሽ ለመስጠት እየጣሩ ነው። ሶስት ሌሎች በብዙ መቶዎች የሚቆጠሩ ስደተኞችን ካሳፈሩ ጀልባዎች የድረስልን መልእክት እየተሰማ ነው። የአውሮፓ የውጭና የአገር አስተዳደር ሚኒስትሮች ሉክሰምበርግ ተሰብስበው እየተነጋገሩ ነው። ባለስልጣኖች የተሰበሰቡት ከሁለት ቀናት በፊት በብዙ መቶዎች የሚቆጠሩ ፈላሾችን ጭኖ ላምፓዱሳ ወደ ተባለችው የኢጣሊያ ደሴት ሲያመራ ከተገለበጠው ጀልባ የተረፉ ካሉና የሞቱትንም ለማግኘት ኢጣሊያ ከፍተኛ ፍለጋ እያካሄደች ነው። በሌላ በኩል ደግሞ አንድ ጀልባ በሲሲሊ ጠረፍ ላይ ሶሪያውያን ስደተኞችን ጭኖ በመገልበጡ የማዳን ስራ እየተካሄደ ነው። የኢጣሊያ ጠቅላይ ሚኒስትር ማቲዮ ሬንዚ ሀገራቸውና ማልታ ሁለት ከሊቢያ የተነሱ ጀልባዎችን ለማዳን እየሞከሩ ነው ብለዋል። ሶስት መቶ ሰዎችን የጫነ ጀልባና ከአንድ መቶ እስከ አንድ መቶ አምሳ የሚሆኑትን ያሳፈረ የጎማ ጀልባ እንደሆኑ ጨምረው ገልጸዋል። የግሪክ ባለሥልጣኖች የዘጠና ፈላሾችን ሕይወት አትርፈዋል። ቢያንስ ሦስት ሰዎች ግን ባሕር ውስጥ ሰምጠዋል። ከቱርክ ተነስቶ ወደ አውሮፓ ባመራው ጀልባ ከተሳፈሩት 88 ሶሪያውያን 13 አስራ ሶስት ልጆች ናቸው። የአውሮፓ ኅብረት የውጭ ፖሊሲ ኃላፊ ፌዴሪካ ሞግሬኒ ዛሬ ባደረጉት ንግግር የአውሮፓ ኅብረት እንዲህ አይነት መቅሰፍት እንደገና እንዳይደገም የማድረግ ኃላፊነታችን ላይ የማትኮር ሞራላዊ ግዴታ አለብን ብለዋል። በሊቢያ ጠረፍ ከተገለበጠው ጀልባ ሰባት መቶ ሰዎች ወይም ከዛ በላይ ሳያልቁ እንዳልቀረ ታውቋል። ትክክለኛው ቁጥር ሊታወቅ ይችላል የሚል ግምት የለም። ልጆችም እንደነበሩባቸው ከአደጋው የተረፈ ሰው እንደተናገረ ካርላታ ሳሚ ጠቁመዋል። አልሸባብ የተባለው ጽንፈኛ የሶማሊያ ቡድን ዛሬ በሰሜን ሶማሊያ በተባበሩት መንግስታት ድርጅት ኦቶቡስ ላይ ለተፈጸመው የቦምብ ጥቃት ኃላፊነት ወስዷል። በትንሹ ሰባት ሰዎች ሲገደሉ፣ በርካታ ቆስለዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አራት ሠራተኞች እንደተገደሉበት፣ ሌሎች አራት ደግሞ በከባድ ሁኔታ እንደሚገኙ ገልጧል። የድርጅቱ ሠራተኞች ጋሮዌ ከተማ ላይ በቦምብ የተጠቁት ወደ መኖሪያ ቤታቸውና መስሪያ ቤታቸው ሲሄዱ እንደነበር ታውቋል። አብዱል አዚዝ ቢሎ ከሞቃዲሾ የላከውን ዘገባ አሉላ ከበደ ያቀርበዋል። አሁን ወደ አሉላ እናልፋለን። በሶማሊያዋ የፑንትላንድ ግዛት በጋርዌይ በደረሰው በዚህ ቦምብ ጥቃት አራት ሰራተኞቹ መገደላቸውንና አራት ሌሎች ደግሞ በጽኑ መቁሰላቸውን የተባበሩት መንግስታት ድርጅት የህጻናት መርጃ ፕሮግራም አመለከተ። ዛሬ ማለዳ ላይ የደረሰው ይህ አጥፍቶ ጠፊ የቦምብ ጥቃት በበጎ አድራጎት ስራ ላይ የተሰማሩ የዩኒሴፍ ሰራተኞችን ከጊዜያዊ ማረፊያቸው በአካባቢው ወደሚገኝ አንድ የተባበሩት መንግስታት ጽህፈት ቤት በሚያመላልስ መለስተኛ አውቶቡስ ላይ የተነጣጠረ ነው። የጽህፈት ቤቱ ርቀት በአዘቦቱ በተሽከርካሪ ከሶስት ደቂቃዎች ያልበለጠ ጊዜ ብቻ የሚሸፍን መንገድ ነው። በፍንዳታው የተገደሉት ሰዎች ቁጥር በድምሩ ሰባት ሲደርስ ሌሎች ሰባት ሰዎች መቁሰላቸውን የፑንትላንድ ባለስልጣናት አገልጠዋል። አህመድ አብዱላሂ ሳማተር የኑጋር ክፍለ ግዛት ፖሊስ አዛዥ ናቸው። dhimashu waa toddoba afar waa ajnabi labana waa soomaali እርግጥ ነው የተገደሉት ሰዎች ቁጥር በድምሩ ሰባት ሲደርስ አራቱ የውጭ አገር ሰዎች፣ ሁለቱ ሶማሊያውያን፣ ሰባተኛው ደግሞ ማንነቱ አሁንም በመጣራት ላይ ያለው አጥፍቶ ጠፊው ራሱ ነው። የፖሊስ አዛዡ አክለውም ከቆሰሉት ሰባት ሰዎች አምስቱ ሶማሊያውያን፣ ሁለቱ ደግሞ የውጭ ሀገር ሰዎች መሆናቸውን አመልክተዋል። በሶማሊያ መንግስት ጦር ሰራዊትና በአፍሪካ ሕብረት ኃይሎች ቀደም ሲል ይቆጣጠራቸው ከነበሩ ከተሞችና አካባቢዎች እንዲበተንና እንዲለቅ የተገደደው ጽንፈኛ ቡድን ከቅርብ ጊዜ ወዲህ ገበያዎችና ትምህርት ቤቶችን ጨምሮ በሶማሊያና ሌሎች አካባቢዎች ከፍተኛ ጥበቃ የማይደረግባቸውንና ሲቪሎች በብዛት ተሰብስበው የሚገኙባቸውን ስፍራዎች የጥቃቱ ኢላማ ማድረጉ ይታወቃል። ባህርዊው ጥቃት በእጅጉ ማዘናቸውን የገለጡት በሶማሊያ የተባበሩት መንግስታት ድርጅት ልዩ መልእክተኛ ኒኮላስ ኬይ ቡድኑ ለሶማሊያውያን ሰብአዊና የልማት እገዛ ለሚደክሙ የበጎ አድራጎት ሰራተኞች ህይወት ፍጹም ከበሬታ የሌለው መሆኑን በግልጽ የሚያሳይ ክፋት ስራ ነው ብለውታል። የመንግስታቱ ድርጅት ሰራተኞች በጥቃቱ በእጅጉ ቢያዝኑም አሰቃቂው ጥቃት በአንጻሩ የስራ አጋሮቻቸውን ይበልጥ አንድ ያደረገና የሶማሊያን ህዝብ ለመርዳት በቁርጠኝነታቸው እንዲቀጥሉ ማነሳሳቱን አመልክተዋል። በምስራቅ አፍሪካ ባለው የጽንፈኝነት እንቅስቃሴ ላይ ያተኮረ ጉባኤ ላይ ለመሳተፍ ዮርዳኖስ የሚገኙት የሶማሊያው ፕሬዚዳንት ሐሰን ሼክ ሞሐመድ በበኩላቸው ጥቃቱን አውግዘው ጽንፈኛ ቡድን አልሻባብ ዩኒሴፍን በማጥቃት የሶማሊያን ህጻናት የጥቃቱ ኢላማ አድርጓል ብለዋል። የተባበሩት መንግስታት ዋና ጸሐፊ በጋሬው የአልሻባብ ጥቃት ሰለባ ለሆኑ የድርጅቱ ሰራተኞችና ሌሎች ወገኖች ቤተሰቦችና ወዳጆች የተሰማቸውን ጥልቅ አዘን ገልጠዋል። በተመሳሳይ በቃላት የማይገለጥ ያሉት አሰቃቂ ጥቃት ያሉትን አሰቃቂ ጥቃት በማውገዝ ያሳደረባቸውን ጥልቅ አዘን የገለጡት በሶማሊያው የዩናይት ስቴትስ ልዩ መልእክተኛ ጄምስ ፒ ማካኖልቲ አገራቸው የሶማሊያን ፌዴራላዊ መንግስትና ሰላማዊ የበለጸገችና ደህንነቷ የተረጋገጠ ሶማሊያን ለመገንባት ከአለም አቀፍ አጋሮቻቸው ጋር በሚሰጡት ድጋፍ ለመቀጠል ያላትን ቁርጠኝነት አረጋግጠዋል። የዩናይትድ ስቴትስና የአውሮፓ ተደራዳሪዎች አጨቃጫቂ ስለሆነው የትራንስ አትላንቲክ የንግድ ስምምነት እየተነጋገሩ ነው። ፕሬዚደንት ኦባማና ከአውሮፓ ትልቁ ኢኮኖሚ ያላት ጀርመን ቻንስለር አንጌላ ሜርከል የቀረበውን ሀሳብ ይደግፋሉ። ይሁንና ስምምነት እንዳይደረግ የሚቃወሙ በብዙ ሺዎች የሚቆጠሩ ሰዎች በጀርመን በኦስትሪያ በቤልጅየምና በፊንላንድ በሳምንቱ ማብቂያ ላይ ተሰልፈው ድምጻቸውን አሰምተዋል የወቅቱ የንግግር ዙር እስከ መጪ አርብ የሚቀጥል ሲሆን ካለፈው ዓመት አንስቶ ለዘጠነኛ ጊዜ እየተካሄደ ነው ባለሥልጣኖች እንደሚሉት ዩናይትድ ስቴትስ ና የአውሮፓ ህብረት የሚያደርጉት ስምምነት በአውሮፓና በዩናይትድ ስቴትስ ኢኮኖሚዎች ላይ በዓመት 100 ቢሊዮን ዶላር ይጨምራል። በዩናይትድ ስቴትስና በ28ቱ የአውሮፓ ህብረት ሀገሮች መካከል ድሮም ቢሆን ዝቅተኛ የነበረውን ቀረጥ በጣም ይቀንሳል። ስምምነት እንዳይደረግ የሚቃወሙት ወገኖች ግን በስምምነቱ ሊጠቀሙ የሚችሉት ሀያላን የሆኑት ኮርፖሬሽኖች እንጂ ሸማቾች አይደሉም ይላሉ። በመጨረሻም የዩናይትድ ስቴትስ መንግሥት የስለላ ሰራተኞች እስላማዊ መንግሥት ነን ከሚለው ጽንፈኛ ቡድን ጋር ለመቀላቀል ወደ ሶሪያ ለመሄድ አቅደዋል ያላቸውን ስድስት የሚኒሶታ ነዋሪዎች በቁጥጥር ስር አዋሉ። ስድስቱ ሰዎች የሶማሊያ ማኅበረሰብ አባላት ሲሆኑ የሴራና የውጭ አሸባሪ ድርጅትን ለመርዳት የመሞከር ክስ ተመስርቶባቸዋል። አድማጮች ዜናው አበቃ። ይህ ከዋሽንግተን ዲሲ የሚተላልፈው የአሜሪካ ድምጽ ሬዲዮ የአማርኛው ቋንቋ አገልግሎት ነው። በአስራ ዘጠኝ በሀያ ሁለት ና በሀያ አምስት ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናግዳችሁን ያዳኒ ፍሳዬና አዲሱ አበበነን በኢትዮጵያ ችግረኛ ሕጻናትን የሚንከባከቡ የበጎ አድራጎት ድርጅቶችን ገንዘብ አሰባስቦ ለመርዳት በዋሽንግተን የአምስት ኪሎ ሜትር የእግር ጉዞ መርሃ ግብር ተዘጋጅቷል። ዓላማው ኢትዮጵያ ውስጥ ለሚገኙ የበጎ አድራጎት ድርጅቶች የሚጥሩና ለበጎ አድራጎት ስራቸው በስራቸው እኛ ያመን ነው። በእኛ ኮሚቴ ጥሩ ይሰራሉ ብለን ላመንናቸው ትናንሽ ድርጅቶች አቅም ለማበረታታትና የገንዘብ እርዳታም ለማድረግ። ዋናው የዝግጅቱ አስተባባሪ አቶ በረከት ወልዱ ዓላማውን ሲገልጹ ነበር ያዳመጣችሁት። ዝርዝሩን በሁለተኛው አጋማሽ በሚቀርበው የስፖርት ፕሮግራም ያድምጡ። አሁን የዕለቱ አብይ ርዕስ ትናንት አይሲል በተሰኘው አሸባሪ ቡድን ሊቢያ ውስጥ የተገደሉት አፍሪካውያን ስደተኞች ኢትዮጵያውያን መሆናቸውን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ያወጣው መግለጫ አመለከተ። ነገ የሚሰበሰበው የኢትዮጵያ ፓርላማም በደቡብ አፍሪካና በሊቢያ ለተገደሉ ኢትዮጵያውያን የሐዘን ቀን እንደሚያውጅ መግለጫው አክሎ አመልክተዋል። መለስካቸው ማ ከአዲስ አበባ ተከታዩን ልኮልናል። ትናንት በሊቢያ ውስጥ በጭካኔ የተገደሉትን ሰዎች አስመልክቶ የኢትዮጵያ መንግስት ያለው በሰው ልጅ ላይ የተፈጸመ አስረንጓዴና አረመኔያዊ በመሆኑ መንግስት በምሬት ያወግዘዋል የሚል ነበር። ዛሬ ከቀኑ በሰባት ሰዓት ላይ የመንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤትን መግለጫ በመጥቀስ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ባሰራጨው ዜና እንዳለው በአሁኑ ጊዜ የሟቾቹ ምስል እየተጣራና ከተለያዩ አካላትም ኢትዮጵያውያን መሆናቸው ተረጋግጧል። መግለጫው አክሎ የኢትዮጵያ መንግሥት በንጹሐን ዜጎቹ ላይ በደረሰው ጉዳት በእጅጉ ማዘኑን ገልጾ ለቤተሰቦቻቸው መጽናናትን ተመኝቷል። ወደፊት መንግስት የሚወስዳቸውን እርምጃዎች ለህዝብ እንደሚገልጽና በነገ ዕለትም የሀገሪቱ ፓርላማ ተሰብስቦ በደቡብ አፍሪካና በሊቢያ በግፍ ለተገደሉት ዜጎቹ የሶስት ቀናት የሀዘን ቀናት እንደሚያውጅ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት መግለጫ ያስረዳል። በተጨማሪም በበላ ሀገሪቱና በተለያዩ ሀገሮች በሚገኙ ኤምባሲዎቿ ሰንደቅ ዓላማዋ ዝቅ ብሎ እንደሚውለበለብ ፓርላማው እንደሚወስንም መግለጫው አስታውቋል። በትናንትና ዕለት ከጽህፈት ቤቱ የወጣውን መግለጫ በማስታወስም አዲሱ መግለጫ መንግሥት አስቀድሞ የጀመረውን ጸረ ሽብር ትግል አጠናክሮ እንደሚቀጥልና በንጹሐን ላይ የደረሰው የሽብር አደጋ ለአፍታም ቢሆን እንደማያዘናጋው አረጋግጠዋል። በአሸባሪነት ላይ የተከፈተውን ዘመቻ ህዝቡ እንዲደግፈው መንግስት ጥሪውን አስተላልፏል። በመጨረሻ መግለጫው በሀገሪቱ ሰርቶ የመለወጥ ዕድል እየሰፋ መምጣቱን ገልጾ ወደፊትም ይህ እድል <those> <welche> <laughs> በህዝብ ርብርብ ይበልጥ እየሰፋ እንደሚሄድ ተስፋ በማመላከት ኢትዮጵያውያን ምንም አይነት ጥበቃ ሊያገኙ በማይችሉበት አቅጣጫ በመሄድ አደጋ ላይ ከሚጥላቸው ህገ ወጥ ስደት እንዲታቀቡ በማሳሰብ ይደመድማል። የዩናይትድ ስቴትስ መንግስትም በብሔራዊ ጸጥታ ምክር ቤቱ አፈቀላጤ በበርናዲት ሚሃን ስም ባወጣው መግለጫ አሸባሪ ቡድን በኢትዮጵያውያኑ ላይ የወሰደውን እርምጃ አውግዞ ጨካኝና የአውሬ ድርጊት ነው ሲል ገልጾታል። በኢትዮጵያ የአሜሪካ አምባሳደር ፓትሪሻ ሀስላች በበኩላቸው የአሜሪካ መንግስት የጋራ ጠንቅ የሆነውን ሽብርተኝነት በመዋጋት ረገድ ለኢትዮጵያ መንግስት ድጋፍ ማድረጉን እንደሚቀጥል ደጋግሜ ለማረጋገጥ እወዳለሁ ብለው ለተገደሉት ኢትዮጵያውያን ቤተሰቦችና ለመላው የኢትዮጵያ ህዝብ የተሰማቸውን ጥልቅ ሀዘን ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው ሌላ ዘገባም አለው። ቀጣዩ ዘገባ በአዲስ አበባ የሟቾችን ቤተሰብ ለማግኘትና ለማነጋገር ባደረገው ጥረት አንድ ወንድሙ የተገደለበትን ሀዘነተኛ እንዲሁም አጎቱ የተገደሉበትን ሌላ ሀዘነተኛ አነጋግሯል እነሆ እግዚአብሔር ያጽና ወንድሜ ስምን ማለበት ስዩም እባላለሁ ስዩማ ይኩን አምላክ አቶ ስዩም አሁን ልቅሶ ተቀምጠ ነው ያገኘው የሞተብህ ሰው ማን ነው ታናሽ ወንድሜ ነው እያስ ይኩን አምላክ የሚባል እንዴት ነበር የሄደው? ወደ ሊቢያ ወደ ሊቢያ ሲሄድ በዚህ በሱዳን ነው የሄደው። ከሱዳን በአውሮፕላን ትሄዳላችሁ ተብለው ነበር እዛ ድረስ ሲሄዱ፣ ከዛ በኋላ ግን ወደ ሊቢያ ይዘዋቸው ሄደው በመርከብ ነው የምትሄዱት አሏቸው። ከዛ የሆነውን ነገር ብዙም አላገኘ። ሱዳን ድረስ እያለ በስልክ አገኘው ነበር። መቼ ነበር የሄደው? አሁን ሁለተኛ ወሩ ነው እና ከሄደ በኋላ ሊቢያ እንደገባ ግን ወደ ሊቢያ መነሳቱን አውቃለሁ። ብር ብር የሚከፍሉት ነገር ስላለ ወደ ሊቢያ ነገር ልነሳ ስለሆነ ብር ላክልኝ ብሎ ብር ልኬለታለሁኝ፣ ትናንትና ትላንትና። እሱ መገደሉን እንዴት አወቅ? እኔ በፌስቡክ ላይ ነው ያየሁት። ስሙ በቤት ትክክል ተጽፎ አገኘው። ስሙ አልተጻፈም። መልኩ በደንብ ይታያል። የጓደኛውም እሱ መልክ በደንብ ይለያል። ይሄ እንትኑ ንግግር የሚያደርገው ይሄ የሚያርደው እሱ አጠገብ ስለነበረ ካሜራው እሱ ላይ ስላተኮረ የእሱ በደንብ ይታያል። አጠገቡ ተንበርክኮ ስለነበር አጠገቡ የነበረው ሌላ ጓደኛውን ታውቀዋለህ? ባልቻ በለጠ የሚባል አብሮት ከዚህ ሄደ። እሱም አንድ ላይ ነው እንደዚያ የሆኑት። በስንት ሰዓት ነው ያወቅከው? ማታ 12 ሰዓት አካባቢ ትላንትና። ይህንን በትክክል መንግስት በበኩል ተጣርቶ ቀርቧል። አሁን እንዴት ነው? በመንግስት በኩል ያው ጠዋት እንደሰማ ነው። ያው ዜጎች አይደሉም ተብሎ ነበር፣ ከሰዓት ዜጎች ናቸው ተብሏል። ግን ያው ያየ ነው አይናችን ያየው ነገር ስለሆነ ማጣራት የሚያስፈልገው ነገር አይደለም ምንም አያጠራጥረህም አንተ ወንድም እንደሆነ አዎ አያጠራጥረንም አሁንም አለ ግለሰቦች ስልክ ላይ ማየት ይቻላል ወንድሜ መሆኑን እርግጠኛ ነኝ በጣም አዝናለሁ አሁንም እግዚአብሔር ያጽናኝ ነው ወንድ አሜን አሜን ስምን ልጠይቅህ፣ መጀመሪያ። ኤርሚያስ አለማየ ይባላል። ኤርሚያስ፣ በጣም እናዝናለን። እግዚአብሔር ያጽና። መጀመሪያ እሺ፣ ማን ነው የሞተብህ? እኔ አጎቴ ነው የሞተብኝ። ባልቻ በለጠ ይባላል። የእናቴ ወንድም ነው። አንደኛው ደግሞ አብሮ አደጉ እያሱ ይኩን አምላክ ይባላል። ሁለቱም ጓደኛሞች ናቸው፣ የአንድ አካባቢ። ከየት ነው የሄዱት? ከመጀመሪያ ከአዲስ አበባ ነው፣ ከሁለት ወር በፊት የተነሱት። ከዚ በኋላ ሱዳን ገቡ። ከገቡ በኋላ ወር ከቆዩ በኋላ ነው ወደ ሊቢያ ሄዱት። ከዛም በኋላ ያው በአስራ አምስት ቀኑ አሁን የምናየውን አደጋ ተፈጠረ። እንዴት ነው የሰማችሁት እናንተ? ሚዲያ እንከታተላለን። በአጋጣሚ ሆኖ ቤተሰባችን የተለየ የሆነ የሚዲያ መከታተል ባህል አለው ማለት የእኔ ቤተሰብ ማለት ነው። እና ፕሬስ ቲቪ ላይ ነው ቀጥታ በእናቴ አባቴ፣ እኛ በተሰበሰብንበት ኦረዲ ትናንትና አንድ ሰዓት አካባቢ ፕሬስ ቲቪ ማሳየት በጀመረበት ሰዓት ላይ ቁጭ ብለን ያው እናቴ የወንድሟን መርዶ፣ እኛ ደግሞ ያጎታችንን መርዶ ቤተሰቡ በእንደዚህ አይነት መልኩ የተመለከተው ሀዘኑ ከባድ ነበረ። ሌሊቱ ሙሉ ስናለቅ ሳደርን ዋልን። ይሄ ነው ታሪኩ። በቀጥታ መልኩ ይታይ ነበር። አሁን አንተ አጎት፣ አዎ፣ ቀጥታ ጥቁር የለበሰው እና ተንበርክኮ የመጀመሪያው ቀና ብሎ የሚታየው ባልቻ በለጠ ይባላል። አይሶች ደግሞ ይዘውት አንበርክከውት፣ የአይስ መሪ የሆነው ጥቁር ልብስ የለበሰው ከሌላው በተለየ ሁኔታ ማል አንበርክኮ የሚታየው ደግሞ እያሱ ይኩን አምላክ ይባላል። ሁለቱን በትክክል ቪዲዮንም ዳውንሎድ አድረግ ነው። በዛው በጥይት ነው የተመጠት ወይስ በስለ የተቀሉት? ባልቻን ያው ጥቁር የለበሱትን በጥይት ሲደበድቧቸው ነው አሁን ሪሴንት የሆኑ ፒክቸሮች የሚያሳዩን፣ እነዛን ደግሞ እያሱ ይኩን አምላክን ደግሞ አንገቱን በመቅላት ነው። ለመሆኑ ይህን ስታዩ ምን ተሰማህ አንተ በግል? ሲጀመር ስደት በአንድ ሀገር ውስጥ ስደት የሚመጣበት መሰረታዊ ነገርን ነው መረዳት የሚቻለው የተሻለ ኑሮ ፍለጋ ነው። እነዚህ ሰዎች የሄዱት ክርስቲያኖች ናቸው። ኢትዮጵያ ደግሞ ለእስላም ሀገር ወይም እስልምና ተከታይ ከመጀመሪያው ከነብዩ መሐመድ ጀምሮ የተቀበለች ሀገር ናት። ተቀብላ ሸሽጋ የያዘች ሀገር ናት። እና እነሱ በክርስቲያን ስያሜ በተለይ ከዛም በፊትም በግብፅ ኮፕቲክ ወንድሞቻችን ላይ በክርስትና ስም የደረሰው አደጋ አለ። አሁንም እነዚህ በክርስትና አደጋ ሲደርስባቸው ሀዘን፣ ፍጹም የሆነ ሀዘን ተሰምቶናል። ነገር ግን እኛ የሰማዕትነት በእምነታችንም የሰማዕትነት ገድል እንደፈጸሙ ነው የምናስበው። ምክንያቱም ክርስቲያን ናቸው አንገታቸውን የተቀላው ያ ነው። እኛ ለእግዚአብሔር ነው ሁሉ ዓይናችን ልቡናችን፣ ሰውን አይደለም የሚመለከተው። መንግስት ምንም ያመጣልናል ብለን አናስብም። ግን እግዚአብሔር ከሰማችሁ በኋላ ግን በትክክል ካወቃችሁ በኋላ መንግስት አስክሬኑም ሆነ በሚያ ነገር እንዲያመጣላችሁ ጠይቃችኋል? የምንጠይቅበት ሲጀመር መንግስት የመጀመሪያው ዜና ላይ እለት አስተባብሏል ኢትዮጵያኖች መሆናቸውን አላረጋገጥንም ብሏል። ምክንያቱም መንግስት እውቅና ሳይሰጠው ነገር ግን የውጭ ጣቢያዎች እውቅና ሰጡት። እኛ ደግሞ ወንድሞቻችን ስላየን ከመንግስት ሳይሆን እኛ ከአምላክ ነው። ምክንያቱም እነሱ ብቻ አይደለም እያለቁ ያሉት። ዛሬ ምናልባት በቪዲዮ የታየና ግልጽ የሆነ መረጃ ስለተገኘ እንጂ ብዙ ወንድሞቻችን በእንደዚህ አይነት ሁኔታ ሄደው አልቀዋል። ስለዚህ መንግስት ው የእኛ መንግስት በ24 አመት ውስጥ የምናየው ነገር ብዙ ወንድሞቻችን አልቀው ስደተኛ አይላቸውም ተሸግረው አይላቸውም፣ ህገ ወጥ ነው የሚላቸውና ና እቺ የተሰመረበት አሁንም ህገወጥ ወጥ የሆኑ ስደተኞች ኢትዮጵያች ሞቱ ብሎ ነው መንግስት እንኳን የሚዘገበው። በተደጋጋሚ ህገወጥ ወጥ የሚለው ቃል ለዛ ነገር ያለውን አመለካከት በግልጽ የሚያሳየ ነው። በዚህ እስልምና መንግስት ነኝ ባይ አሸባሪ ቡድን በተፈጸመ ግፍ በርካታ ዓለም አቀፍ ድርጅቶች መግለጫ አውጥተዋል። የተባበሩት መንግስታት መግለጫ አንዱ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሊቢያ በበርካታ ኢትዮጵያ ዜጎች ላይ የደረሱ ግድያዎችን አውግዟል። በሊቢያ ከዳኤሽ ማለትም የእስልምና መንግስት አይሲል ጋር ግንኙነት ባላቸው ግለሰቦች የተፈጸመውን ግድያ አረመኒያዊ በማለትም አውግዟል። ሰዎች በሃይማኖታቸው የተነሳ የሚደርሱባቸውን ጥቃቶች እንደሚያወግዙ ዋና ጸሐፊ በመግለጫቸው አስታውቀዋል። ዋና ጸሐፊው ለተገጆዎቹ ቤተሰቦችና ለኢትዮጵያ መንግስትም የሐዘን መግለጫ አስልከዋል። በተያያዘ ዜና የኢትዮጵያ ጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳም ለትግርኛ ክፍል ባልደረባችን በትረስልጣን በሰጡት ቃለ ምልልስ አይሲል የፈጸመው ግድያ ኢትዮጵያውያን ወይም ክርስትና ላይ ሳይሆን ሰብአዊነት ላይ ነው ብለዋል። አንዳንዶቹ የጥቃቱ ሰለባ የሆኑ ሰዎች በቅርቡ ከሳውዲ አረቢያ የተመለሱና እንደገና ከሊቢያ ወደ አውሮፓ ለመሻገር ከኢትዮጵያ የሄዱ ናቸው ብለዋል አቶ ጌታቸው። በትረ ከአቶ ጌታቸው ጋር ያደረገው ውይይት ሰፋ ያለ ነው። በነገ እለት እናቀርባለን። አሁንም በተያያዘ ዜና በኒውዮርክ የተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር የሆኑት የዶክተር ተቀዳ አለሙን አስተያየትም አግኝተናል። በትረ ስልጣን ነው እሳቸውን የሚያናገራቸው። በጣም አመሰግናለሁኝ ስለጠየቀኝ። ይሄ በጣም የሚያሳዝን እና ብዙ ሰዎችን እንደሚያምኑት ባርባሪክ የሆነ ድርጊት ነው በኢትዮጵያ ኖች ላይ የተደረገ ቢሆንም ይሄ በአጠቃላይ የኢንተርናሽናል ኮሚኒቲ ላይ የተጋጠ ነው ብሎ መውሰድ ነው የሚቻለው። የጸጥታው ምክር ቤት ይነጋገርበታል የሚለው ላይ እስካሁን ድረስ የሚታወቅ ነገር የለም። የጸጥታው ምክር ቤት በጉዳዩ ላይ በዛ ላይ በዚህ ድርጊት ላይ ስፔሲፊካሊ ይነጋገራል ተብሎ የሚጠበቅ አይመስለኝም። ምክንያቱም ተመሳሳይ ድርጊቶች በተከታታይ ሲፈጸሙ ነበረ። በአጠቃላይ የሽብርተኝነት ጉዳይ ላይ እየተነጋገረ ነው፣ መነጋገሩ የሚቀጥልበት ነው የሚሆነው። ግን በዚህ ጉዳይ ላይ ይነጋገራል ተብሎ የሚጠበቅ አይደለም፣ በዚህ ስፔሲፊክ ጉዳይ ላይ እንግዲህ። ለማንኛውም ይሄ በአጠቃላይ በኢትዮጵያ ደፍላ የተፈጸመ ቢሆንም ጉዳዩ የ የሁማኒቲ ጉዳይ የሚሰማቸው ጨዋ የሆኑ ሰዎችን የኢንተርናሽናል ኮሚኒቲውን በሙሉ የሚያሳዝን እና የሚናግ የሚያጠሳቸው መሆኑ የሚያጠራጥር አይደለም። ለማንኛውም ምን መደረግ አለበት ነው እንዲህ ያለው ድርጊት እንዳይከሰት እንዲቆም የዓለም አቀፍ ሕብረተሰብ ሆ ብሎ መነሳት ያለበት ጉዳይ ነው። ይሄ መቀጠል ያለበት ነው ጠበቀረ ጠንካራ የዓለም አቀፍ ህብረት ያስፈልጋል። አሁን እየታየ ያለው ምንድን ነው? በኢንተርናሽናል ኮሚኒቲው በኩል ይህንን እንዋጋለን በሚሉት በኩል ያለው መረዳዳት ኮኦፐሬሽን በአሸባሪዎች አካባቢ ካለው አንድነትና ትብብር ጋር የሚመጣጠን አይደለም። ይህ ነው የሚያሳዝነው። ነው እና ይሄ መለወጥ ይኖርበታል። ነው እና እንደዚህ ያለ ድርጊት ይሄንን አሁን ያልኩትን በሀገሮች መካከል ያለው ትብብር የበለጠ እንዲጠናከር የሚያስገድድ ሆኖ ነው የሚታየው። ዶክተር ተቀዳ የሰጡን አስተያየት በዚህ አላበቃም፣ ቀጣይ ክፍል አለው። ቀደም ሲል እንዳልኩት የእሳቸውም የአቶ ጌታቸው ረዳም ቃለ ምልልስ በነገ ዕለት በስፋት ይቀርባል። በዚህ ጉዳይ ላይ አድማጮች፣ የተለያዩ የሃይማኖት ተቋማትም አስተያየታቸውን ሰጥተውናል። ወደ አዲስ አበባ መጅሊስ ደውለን ፕሬዚዳንቱን ዶክተር አህመድ አብዱራህማንን አነጋግረናል። በጣም እናመሰግናለን። ነቢዩ መሐመድ ሰለላሁ አለ ወሰለም መካ ላይ ሃይማኖታቸውን መተግበር ባልቻሉበት ወቅት በስደት የመጡት ወደ ኢትዮጵያ ነው። ሀበሻ ምድር ማለት ነው። በሀበሻ ምድር ላይ ደግሞ ሲመጡ የተቀበሏቸው ሙስሊሞች አልነበሩም፣ ክርስቲያኖች ናቸው። በዛን ጊዜ ቤተ መንግስት አካባቢ የነበሩት በዛ ውለታ መሰረት እስልምና ወደ ዓለም እንዲዳረስ የሆነው በር የከፈተው ያ ሂደት ነው። ከዚህ የምንረዳው ክርስቲያኖች ለእኛ ለኢትዮጵያውያን ሙስሊሞች እና ለዓለም ሙስሊሞች የኢትዮጵያ ክርስቲያኖች ባለውለታ ናቸው ብለን ብናስቀምጥ ተገቢ የሆነ መሰረት ያለው ነገር ነው ብለን ነው የምናምነው። ይሄ እንዳለ ሆኖ በዚህ ሰሞን ግን ዳኢሽ በሚባለው ለስሙ ሙስሊሞች ምን ይበሉ እንጂ እስላሞች እንዳልሆኑ ማረጋገጥ ይቻላል። ይህን የምንለው ከሃይማኖቱ መርሆ ተነስተን ነው። በሃይማኖቱ ደረጃ አላህ እያንዳንዱን ፍጥረታት በሙሉ ፈጥሮ ከጨረሰ በኋላ ነው በመጨረሻ ላይ የሰውን ልጅ የፈጠረው። የሰውን ልጅ ደግሞ ወለቀድ ከረምና በኒ አደም ነው ያለው። የሰውን ልጅ አላቅ ነው ብሎ ነው ያስቀመጠው እንጂ ሙስሊም ክርስቲያን ብሎ አላለም። ወንድ ሴት አላለም የሰው ልጅ በአጠቃላይ ነው አላቅን ብሎ ያስቀመጠው። ስለዚህ ፈጣሪ ያላቀውን ፍጡሩን ያለ ፍትሀዊ ፍርድ ያለ አግባብ የዚህ ሃይማኖት ጎራነ የዚ ሃይማኖት ጎራነ ብሎ በጣም አሳዛኝ የሆነ ድርጊት መፈጸም አንደኛ ሞራልም የማይቀበለው ነው፣ ሁለተኛ ህሊናም የማይቀበለው ነው፣ ሶስተኛ እስልምና ደግሞ በምንም መልኩ እንዲህ አይነት ድርጊት አይቀበልም። ከዚህ ተነስተን እንግዲህ እንደ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በአዲስ አበባ ላይ ዛሬ ሰፊ የሆነ መድረክ አዘጋጅተንበት ከወደ አንድ ሺህ የሚጠጋ ሰው የተካፈለበት ከአስሩም ክፍለ ከተማ የተወጣጡ ሙስሊሞች የተሳተፉበት በዚህ ጉዳይ ላይ ሀሳባቸውን እንዲገልጹ አድርገናል። ጉዳዩን አውግዞታል። ይህንን ያደረጉት አንደኛ ሙስሊሞች አይደሉም። ክርስቲያን ወንድሞቻችን ላይ የተደረገው በእኛ በሙስሊሞች ላይ እንደ ተደረገ አድርገን ነው የምንወስደው። ልጆቻችን ናቸው፣ ዜጎቻችን ናቸው። በእነሱ ላይ እንኳን እነሱን አይደለም እነሱ ላይ ያረፈችውንም ዝም የሚያነሳ ወገን እኛ ላይ እንደ ቃጣ ነው የምንወስደውና ይሄ በጥልቅ ሀዘን ውስጥ የከተተን ነው። በጣም አሳሳቢ ጉዳይ ላይ ነው የጣለን። ከዚህ ተነስተን እንግዲህ እኛ ማንኛውንም ከማውገዝ ባለፈ ደረጃ መሰራት አለበት እንላለን። ይሄ ድርጊት ተፈጽሞ ስናይ በቀጣይ ምን ይጠብቀናል የሚለውን አብሮ ማየት ያስፈልጋል። በዚህ ዙሪያ ላይ ሁላችንም አንደኛ ይህንን ያደረጉት ሙስሊሙና ክርስቲያኑ ህብረተሰብ መካከል ክፍተት ለመፍጠር እና የሽብር ድርጊታቸውን ለማስፋፋት አልሞ ስለሆነ ህዝባችንን ሊከፋፍል አይገባም። አንዱ ነን። ከዚህ በፊቱ አብረን ኖረን አብረን እዚህ በዚህ ህይወት ጉዞ ላይ እንዳለ ነው ሁሉ ያለብንን ፈተናዎች ደግሞ በጋራ መከተል መመለስ አለብን። ሁለተኛው እነሱ ሀገር ላይ የሚያደርጉትን የሽብር ድርጊት ወደ ኢትዮጵያ እንዲመጣ ጥረት ማድረጋቸው አይቀርም። ያንን ደግሞ ከበፊቱም ጀምሮ ስንለው የነበረ ነው። አሁን ያንን ባለበት እንዲቆም መደረግ አለበት። ይሄ ህዝባችን በአንድ ላይ ሆኖ ከመንግስታችን ጋር በመሆን አስፈላጊውን ጥንቃቄ የተሞላበት የተጠናና የተሰላ ውጤት የሚያመጣ ስራ በዛ ሀገር ላይ ሰፋ መልስ መሰጠት አለበት። በሌላ በኩል ግን ይህንን ጉዳይም በሌላ ጎኑ ሌሎች አካላትም ካለው ነባራዊ ዓለም ላይ ካለችበት በተለይ ከሳኡዲና ከየመን ጋር ሁለቱ ተያያዙት ጉዳዩም ጋር አያይዞ ማየት ተገቢ ይሆናልና ሁሉንም በጥንቃቄና የሰከነ ሁኔታ ማየት ያስፈልጋል። በመጨረሻ የምንለው እንግዲህ ለቤተሰቦቻቸው አላህ ብርታቱን ይስጣቸው፣ አላህ ሰብሮን ይስጣቸው። የሁሉም ቤተሰብ ሀዘን የራሳችን ሀዘን ነውና በቀጣይ ለሁሉም አላህ ሰብሮን ይስጥ እንላለን። እናመሰግናለን ዶክተር አህመድ አብዱራህማንን። አድማጮቻችን፣ የተለያዩ የሃይማኖት ተቋማት እንዳልኩት በዚህ ጉዳይ ላይ አስተያየት ሰጥተዋል፣ መግለጫ አውጥተዋል። ለምሳሌ እዚህ ዋሽንግተን አካባቢ የሚገኘው የፈርስ ሂጅራ ፋውንዴሽንም የላከልን መግለጫ አለ። ይህ እጅግ የሚዘገነን ህሊናን የሚነካ አጸያፊና የጭካኔ ተግባር እጅግ በጣም የሚወገዝ ነው ብሏል። ይህንንም ሰፋ አርገን በነገ እለት እናቀርባለን። መጽሔቱ ክፍለ ጊዜ እናልፋለን። በሰሜን አፍሪቃ በኩል የሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመሻገር ያሰቡ 700 ሰዎች የተሳፈሩበት ጀልባ ሰምጦ አብዛኞቹ ህይወታቸው ካለፈው በኋላ የዓለም አቀፍ የሰብአዊ እርዳታ ድርጅቶች የፍልሰተኞቹን ሞት ለማስቆም አስቸኳይ እርምጃ እንዲወስዱ ጠየቁ። ሊዛ ሽላይን ከጄኔቫ ዝርዝሩን ልካለች። ሄኖክሰን መግዜር ያቀርበዋል። በሜዲትራንያን ባህር በኩል ወደ አውሮፓ ሲያቋርጡ በመንገድ ላይ ሕይወታቸውን የሚያጡ ስደተኞችና ፍልሰተኞች ደህንነት በእጅጉ እንዳሳሰባቸው የዓለም አቀፍ የሰብአዊ እርዳታ ድርጅቶች በመግለጽ ላይ ናቸው። ቅዳሜ ዕለት የሚጓዙበት ጀልባ በመስመጧ ከሰባት መቶ በላይ ተሳፋሪዎች በሕይወት የተረፉት ጥቂቶቹ እንደሆኑ የዓለም አቀፍ የእርዳታ ድርጅቶች አስታውቀዋል። የዓለም አቀፍ የፍልሰተኞች ድርጅት አይኦኤም ቃል አቀባይ ጆል ሚልማን ለቪኦኤ እንደገለጹት ከአደጋው በሕይወት የተረፉ ካሉ የማፈላለግ ጥረቱ ቀጥሏል። በአሁኑ ወቅት የባህሩ ነውጥ ጋብ ብሎ ውሃው ረግቷል። ፈልጎ የማዳን ስራውን አሁንም ማከናወን ይቻላል የሚል እምነት አለ። ትልቅ ባህር ስለሆነ ሰው ፈልጎ ማግኘት በእጅጉ አዳጋች ነው። በፍለጋው የማይገኙ ከሆነ ሰጥመዋል ማለት ነው። ከዚህ በፊት የነበረን ልምድም ይኸው ነው። አንዳንድ አስከሬኖችን ከባህር ማውጣት ተችሏል። አይኦኤም በዚህ በያዝነው የአውሮፓውያን ዓመት 2015 በዚህ አስቸጋሪ የባህር ጉዞ ሕይወታቸው ያለፈው ሰዎች ቁጥር 1500 እንደሆነ መዝግቧል። ለንጽጽር ባለፈው የአውሮፓውያን ዓመት 2014 የመጀመሪያ አራት ወራት በባህር ጉዞ የሞቱት ሰዎች ቁጥር 96 ነበር። በዚህ አስቸጋሪ የባህር ጉዞ በስፋት ሕይወታቸው ያለፈው ከሳሕራ በስተ ደቡብ የሚገኙ የአፍሪካ ሀገሮች ዜጎች ማለትም የኤርትራ፣ ሶማሊያና ከመካከለኛው ምስራቅ ደግሞ ሶሪያውያን ናቸው። የአውሮፓ ኅብረት ሚኒስትሮች በሉክሰምበርግ ተሰብስበው ለጉዳዩ ይበጃሉ ያሏቸውን የመፍትሄ ሐሳቦች ይዘው እየተወያዩ ነው። ማሬ ኖስትሮም የሚባለው የአውሮፓ ኅብረት በአደጋ ላይ ያሉ ስደተኞችን የሚታደግበትን የባህር ላይ ፈልጎ ማዳን ስራ ድጋፍ እንዲሰጥ የዓለም አቀፍ የፍልሰተኞች ድርጅት አይኦኤም ጠይቋል። ማሬ ኖስትሮም በርካታ በችግር ላይ ያሉ ስደተኞችና ፍልሰተኞችን ሕይወት በባህር ላይ የታደገ ነበር። ካለፈው ዓመት ጀምሮ ግን መርሃ ግብሩ ሰዎች በዚህ አደገኛ መንገድ እንዲጓዙ አበረታቷል በሚል ተሰርዟል። በምትኩ አቅሙ የተመጠነ የስደተኞች ፈልጎ ማዳን መርሃ ግብርም ተቀርጿል። የአይኦኤም ቃል አቀባይ ሜልማን መንግስታት ለዚህ ችግር የሚያፈላልጉት መፍትሔ ከተለመደው አሰራር ወጣ ያለ መሆን አለበት ይላሉ። እንደ ኒጀሩ አጋዴዛ አካባቢ በርካታ ሰዎች ወደ ትሪፖሊ ለመሻገር እንቅስቃሴ ላይ መሆናቸውን እናውቃለን። ካርቱምን ብናይ ወደ ትሪፖሊ ለመሻገር በሚያስቡ ሰዎች ተሞልታለች። እነዚህ የተለመዱ የፍልሰተኞች መሸጋገሪያ መስመሮች ናቸው። በእነዚህ አካባቢዎች አንዳንድ ድርጅቶች ቢሮ ከፍተው ስደተኞቹን መመዝገብና የትኞቹ አውሮፓ ውስጥ ቤተሰብ እንዳላቸው የትኞቹ ደግሞ በጊዜያዊ መልኩ ከነ ቤተሰባቸው የትኞቹ ደግሞ በጊዜያዊ መልኩ ከነ ቤተሰባቸው የሰብዓዊ ረድኤት ቪዛ እንደሚያገኙ ሊያመቻቹ ይገባል። ሚልማን በእርግጥ እንዲህ መሰል ሁኔታዎች ሰዎች ከቀያቸው እንዲፈናቀሉ በር እንደሚከፍቱ ያምናሉ። ሆኖም ስደተኞችና ፍልሰተኞች በባህር ላይ ህይወታቸው ሲያልፍ ከማየት የስደተኛ መቀበያ ጣቢያዎች ቢጨናነቁ ይሻላል ባይ ናቸው። ህገወጥ ሰው አዘዋዋሪዎች በተለይ እንደ ሊቢያ ያሉ ማዕከላዊ መንግስቱ ጠንካራ ባልሆነባቸው ስፍራዎች ህገወጥ ስራዎችን እንደሚያከናውኑ ይታወቃል። የተባበሩት መንግስታት ድርጅት በሊቢያ የሚታየውን የፖለቲካ ግጭት በውይይት ለመፍታት ጥረት ይዟል። የሰላም ጥረቱ በሊቢያ ሰላምና መረጋጋትን ካሰፈነ የሰዎችን ፍልሰትም በተጠናከረ መልኩ እልባት ለመስጠት ይረዳል ተብሎ ይታመናል። መጽሔት ይቀጥላል። የመጨረሻው ርዕስ ነው የሚሰማው። ደቡብ አፍሪካ እጅግ የሚረብሽ በሆነ በውጭ ዜጎች ወይም በመጤዎች ላይ እየተፈጸመ ባለ ጥቃት ተወጥራለች። አንዳንዶች ጥቃቱን የዘር መድሎ አገዛዝ ዘመን ውርስ አድርገው ይወስዱታል። ሌሎች ደግሞ የለም፣ የሀገሪቱ ምጣኔ ሀብት መላሸቅ የወለደው ክፉ ገጽታ ነው ይላሉ። መንስኤው ምንም ይሁን ምን አብዛኛዎቹ ደቡብ አፍሪካውያንና የደቡብ አፍሪካ የውጭ ነዋሪዎች ይህ የሁከት ማነቆ እንዲያበቃ እየጸለዩ መሆናቸው እየተነገረ ነው። ሪፖርተራችን አኒታ ፓወል ከጆሐንስበርግ የላከችው ዘገባ አለ፣ ሰሎሞን አባተ ያቀርበዋል። ከተሸማቀቀው የደቡብ አፍሪካ ልብ የተስፋና የሰላም ዝማሬ እየተሰማ ነው። የውጭ ሰው ጠል የሆነው ሁከትና አመፃ በሁለቱ የደቡብ አፍሪካ ግዙፍ ከተሞች ጆሐንስበርግና ደርባን ተቀጣጥሎ ቀስተ ደመና ሀገር የምትባለውን ምድር ቀስፎ ያዛት። በመቶዎች የሚቆጠሩ የውጭ ሰዎች በአብዛኛው ኮንጎ፣ ኢትዮጵያ፣ ማላዊ፣ ናይጄሪያ፣ ሶማሊያና ዚምባብዌን ከመሳሰሉ የአፍሪካ ሀገሮች ወደዚያ የገቡ ናቸው። ፖሊስ በመቶዎች የሚቆጠሩ ሁከተኞችን አስሯል። ፕሬዚደንት ጃከብ ዙማም ሀገራቸው እንድትረጋጋ ጥሪ አድርገዋል። ይሁን እንጂ በአሻፈረኝ ባይዋና የሰው ስብጥር እጅግ በበዛባት የኦቪል መንደር ለአፍሪካውያኑ መጤዎች ሕይወት አሁንም እንዲህ እንደ ዋዛ አይደለችም። ዛሬም ብዙ መከራና ፍዳ እየተቆጠሩባት ናቸው። የዛሬ ዓመት አካባቢ ወደ ደቡብ አፍሪካ የገባው አዴቦዋሌ ጆንሰን በአንዱ ጎዳና ጥግ ላይ ጫማ ይሸጣል። በየዕለቱ እየተሸማቀቀ እንደሚኖር ይናገራል። እዚህ ምን ታደርጋለህ? ወደ አገርህ ሂድ ይሉኛል። ሀገርህ ጥሩ ከሆነች ለምን ወደዚህ መጣህ? ይሉኛል። ይገርማል እኮ፣ ቋንቋቸው አይገባኝም። የራሴ ጥቁር ሰዎች እንዲህ ሲያሳቅቁኝ ልቤ በሐዘን ይታመማል። በሌላ በኩል ደግሞ እየበረታ የሄደው የፕሬዚደንት ጆዜፍ ካቢላ የጭቆና አገዛዝ አባሮን ነበር የመጣ ነው የሚሉ የኮንጎ ዜጎች እንግዲህ ሌላ መድረሻ እንደሌላቸው ይናገራሉ። አሁን ደግሞ ሁለተኛ ሀገሬ የሚሏት ደቡብ አፍሪካ በእጅጉ እያስከፋቻቸው ነው። ካቢላ ሊገድለኝ ሲያሳድደኝ ከሀገር የወጣው አሁን ደግሞ ዞማ ያሳድደኛል ሊገድሉኝ ነው። ኮንጎሊዛዊቱ ስደተኛ ዴብራ ሞምባምቤላ ነች። ይህንን መድረሻ ያጣ ሰው ብሶት የምታሰማው ጋይሉ ሙምባ። ሌላው ከኮንጎ ወደ ደቡብ አፍሪካ ገብቶ ንግድ ላይ የተሰማራ ስደተኛ ነው። እንግዲህ አብቅቶልናል። ደቡብ አፍሪካ የእግር ኳስ ግጥሚያ ብታዘጋጅ የኮንጎ ቡድን እዚህ መጥቶ አይጫወትም። አንፈልግም፣ ግንኙነቱን አንፈልገውም። ምክንያቱም ምንም ፋይዳ የለውም፣ እርባና ቢስ ነው። እነዚህን የጥላቻ ጥቃቶች ለማስቆም ጸሎት ብቻውን በቂ እንዳልሆነ የሃይማኖት መሪዎች እየተናገሩ ነው። በእኛ እምነት ይህ ጥላቻ የመነጨው ደቡብ አፍሪካ ውስጥ ካለው ማህበራዊና ምጣኔ ሀብታዊ ችግር ከሥራ አጥነቱም መብዛት ነው። የገዢው የአፍሪቃ ብሔራዊ ኮንግረስ ኤኤንሲ የጆሐንስበርግ አካባቢ ባለሥልጣን የሆኑት ጀከብ ማማቦሎ ጥፋቶቹን ለማስተካከል መንግሥታቸው እየሠራ መሆኑን ጠቁመው ከፊታቸው ግን ብዙ ሥራ መደቀኑን ተናግረዋል። ከሦስት መቶ ዓመታት በላይ የዘለቀውን የቅኝ አገዛዝ ዘመን መዘዞች ጨርሶ ለማድረቅ እየሠራን ነው። ይህ መጤ ጠል አዝማሚያ ደግሞ የሁሉም አካባቢዎች መገለጫ አይደለም። የአንዳንድ አካባቢና ወቅት ችግር ነው። እንዲህ አይነት ተስፋ ያላቸው ማማ ቦሌ ብቻ አይደሉም። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ወደ ሁለተኛው ግማሽ እናልፋለን። በሰሎሞን ክፍሌ እየተዘጋጀ የሚቀርበው ሳምንታዊው ስፖርት ይቀጥላል። ከመቶ ዓመታት በላይ ታሪክ ባለው በቦስተን ማራቶን የወንዶቹን ሌሊሳ ዴሲሳ ከኢትዮጵያ፣ የሴቶቹን ካሮላይን ሮቲች ከኬንያ አሸንፈዋል። በኢትዮጵያ ሕፃናትን ለሚረዱ የበጎ አድራጎት ድርጅቶች ገንዘብ ማሰባሰቢያ የአምስት ኪሎ ሜትር የሩጫና የእግር ጉዞ ፕሮግራም በዋሽንግተን ዲሲ ይካሄዳል። በትላንቱ የቻይና ዓለም አቀፍ ግማሽ ማራቶን ሩጫ ውድድር ሞስነት ገረመው ከኢትዮጵያ አሸንፏል። እነዚህን ይዘናል። በቀዳሚነት አብራችን ቆዩ። የዛሬው የቦስተን ማራቶን 119ኛው ነው። የመጀመሪያው ውድድር የተካሄደው እንደ አውሮፓውያን ዘመን አቆጣጠር በ1897 ዓ ም ሲሆን በየዓመቱ የሚያዘጋጀው የቦስተን አትሌቲክስ ማኅበር ነው። ዋና ስፖንሰሩ ጆን ሃንኮክ ፋይናንሻል የተባለ የገንዘብ ተቋም ሲሆን በአንደኝነት ዛሬ ቀድመው ላሸነፉ ሯጮች ለእያንዳንዳቸው ስምንት መቶ ሺህ ዶላር ሽልማት ተዘጋጅቷል። በመጀመሪያው የቦስተን ማራቶን ዐሥራ አምስት ሯጮች ጀምረው ዐሥር ብቻ ማጠናቀቃቸው ሲታወስ ዛሬ በኦፊሴል ተመዝግበው የተካፈሉ ሯጮች ቁጥር ሰላሳ ስድስት ሺህ ደርሷል። በዚህ በዛሬው የሴቶቹ ማራቶን ሁለተኛና ሦስተኛ የወጡት ማሬ ዲባባና ብዙነሽ ደባ ናቸው። በወንዶቹ ተከታትሎ የገቡት የኢትዮጵያ አትሌቶች ሌሊሳ ዴሲሳ እና የማነ ጸጋ ሆነዋል። 20916 የሌሊሳ ዴሲሳ ጊዜ ነው። በሌላ የማራቶን ዜና ሞስነት ገረመው በትላንቱ የቻይና ግማሽ ማራቶን 59 ደቂቃ ከ52 ሴኮንድ በሆነ ጊዜ ያሸነፈው የወቅቱን ሻምፒዮን ንጉሴ አምሎ ሰሙን ቀድሞ በመግባት ነው። የገባበት ጊዜም የኮርሱን ሬኮርድ አሻሽሎ ሲሆን በቻይና ምድር ርቀቱ ከ60 ደቂቃ በታች ሲሸፈን ትላንት ለመጀመሪያ ጊዜ መሆኑ ነው። ስፖርት ለሰብአዊነት በኢትዮጵያ ሕፃናትን የሚረዱ ድርጅቶችን በገንዘብ ለማገዝ እዚህ በዋሽንግተን ዲሲ ግንቦት 1 ቀን 2007 ዓ ም የአምስት ኪሎ ሜትር የጎዳና ሩጫና የእግር ጉዞ ይደረጋል። በሬስ ፎሬቨር ማለትም ለዘላቂ የሕፃናት እድገት ዋስትና በተባለው ድርጅት አስተባባሪነት የሚካሄደው ይህ የአምስት ኪሎ ሜትር የጎዳና ሩጫና እግር ጉዞ እዚህ በዩናይትድ ስቴትስ ሲካሄድ ለመጀመሪያ ጊዜ ሲሆን ከአንድ ወር በኋላ ሰኔ 7 2007 የሚደረገውን ጨምሮ በአዲስ አበባ ሲካሄድ ለሁለተኛ ጊዜ መሆኑን የድርጅቱ መሥራችና ፕሬዝደንት አቶ በረከት ወልዱ ገልጸውልኛል። በአዲስ አበባ ያለፈውን ዓመት ማራቶን በማስጀመርና ሕፃናቱን በማበረታታት ከፍተኛ እርዳታ ያደረጉላቸውን አትሌት ቀነኒሳ በቀለን እንዲሁም አርቲስት ማህሙድ አህመድን እንግዶችን በነፃ በማጓጓዝ የተባበረውን ጌትስ ትራቭል ኢትዮጵያ ፔፕሲና ሌሎች ድርጅቶችና ግለሰቦች ለሰጡት ድጋፍ ምስጋና በማቅረብ ለጀመሩት ለአቶ በረከት ወልዱ በዋሽንግተኑ ዝግጅታችሁ ላይ ምን ያህል ሰው ትጠብቃላችሁ? ብያቸው ነበር። እዚህ ዋሽንግተን ለሚደረገው እስከ ሁለት ሺ ሁለት ሺ አምስት መቶ የሚደርስ ሰው ይመጣል ብለን እንጠብቃለን። ነገር ግን አንተም ልታቅ ትችል ይሆናል። በፊት ፕላን ስናደርግ ያላወቅነው ነገሮች አሉ። በዝግጅት እሁድ የማዘርስ ደይ ነው። እዚህ ዋሽንግተን አሜሪካ ብዙ የትምህርት ቤት ተማሪዎችም ግራጁዌሽን ዴይ ስለሚሆን ብዙ ወላጆች ለዚሁ ለግራጁዌሽን በየቦታው ይሄዳሉ። ግን ያም ሆነ ይህ ሁለት ሺህ ያልነው ቁጥር የምናገኝ ይመስለኛል። ከተሳታፊዎች የሚጠበቅ ክፍያ አለ? አዎ፣ እዚህ ዋሽንግተን በምናደርገው ለእያንዳንዱ ሰው ሰላሳ ብር ነው ምናስቀመው ሰላሳ ዶላርስ ማለት ነው። ያ እንግዲህ ተሰባስቦ ሁሉንም ወጪ ይሸፍናል ብለን እንገምታለን። በቅድሚያ ለጨረሱ ታዲያ እናንተስ ሽልማት ትሰጣላቸው? ከተሰጠስ ምን ያህል? ይህ እንግዲህ የእኛ አላማ ዋናው የበጎ አድራጎት ስለሆነ ብዙ ጊዜ በብዙ ቦታዎችም ተጠይቅ ያለው ይህንን ውድድርም አይደለም። እኛ ይህን የምናየው እንደ ዝግጅት ውስጥ መሳተፍ ነው። ስለዚህ አሸናፊ ብለን የምንለው የለም። እኛ ሁሉም በቀኑ የመጡ ወገኖቻችን እንግዶቻችንም በሙሉ በቦታው ላይ ሲገኙ አሸናፊዎች ናቸው ብለን ስለምል አሸናፊ ይህንን ያህል ያገኛል ወይም ይሄ ይሰጠዋል የሚል የለም። ግን በሕይወት ላይ መቼም አንዳንድ ልዩነቶች ስላሉ ቀድሞ ለሚጨርሱ አስር ወንዶችና አስር ሴቶች እንዲሁም በእድሜ ክፍልፍል ስለምናደርግ ለዛም በየእድሜው ክፍያ የሚጨሩ ሰዎች ሜዳሊያ እንሰጣለን። ግን ለተሳታፊዎች በሙሉ ሰርቲፊኬት እንሰጣለን። አሸናፊ ሁሉም ነው ስላለን ለሁሉም የአሸናፊነቱን ሰርቲፊኬት እንሰጣለን። ይህን መሰሉን ስፖርት ለሰብአዊነት መርሃ ግብር ስታካሄዱ የመጀመሪያችሁ አይደለም። የመጀመሪያውን አዲስ አበባ እንዳካሄዳችሁ ተዘግቧል። ከዚህ ደግሞ በጣም ብዙ ሰው ወደ አዲስ አበባ ድረስ ሄዶ ለዚህ በጎ ተግባር ተሰልፎ ተመልሷል። አሁን እዚህ በምታካሂዱት ውድድር ከአዲስ አበባ የሚመጡ እንግዶች ይኖሯቸዋል? እስካሁን እንግዲህ ከአዲስ አበባ የሚመጡ የተረጋገጠ የለንም። የሚመጡ ጥቂት ሰዎች ይኖራሉ፣ ግን ይህን ያህል ይመጣሉ ተብሎ የሚወራም ወሬም ሊሆን አይችልም። ቢመጡም ጥቅ ቁጥራቸው በጣም ትንሽ ነው። እኛም ከዛ እንዲመጡ የገፋፋ ነው የለም። ብንገፋፋ ከዚህ ወደዛ እንዲሄዱ ነው የምናደርገው። ዋናው ይህም ሪሊ የዚህ የእኛ ድርጅት ዓላማ አንዱም ከዚህ ሄዱ ሰዎች አገራችንን እንዲያዩና በሀገራችን ላይ የተለየ ትኩረት እንዲያደርጉ ከዚህም አልፈው በሌላ ቢዝነስ ውስጥ ተሳትፈው ለሀገራችን እንዲያበረክቱ ነው። ማስተዋወቅም ጭምር ስለሆነ ብዙውን ትኩረታችን ከዚህ ወደዛ መውሰድ እንጂ ከዛ ወደዚህ የማምጣት አይደለም። በሌላ በኩል ይህን አይነቱ ዝግጅት ብዙ ወጪ ይጠይቃል። ለስቴዲየም ብዙ ሺህ ብር ያስፈልጋል። ሴኪሪቲና መሳሰሉት የሚከፈለው ገንዘብ ቀላል አይደለም። ስኬት ታመጣላችሁ? ጥሩ ጥያቄ ነው። አንተም ብትሰጠን እንወስዳለን። ግን ግን የሚሰጡን የኮርፖሬት ድርጅቶች አሉ። እዚህ እንግዲህ እንዳልኩ፣ አሁን እኛ ጀማሪዎች ነን። ሕጻኖች ወይም ቤቢ ስቴፕስ እንደሚባለው በፈረኝ፣ ወይም በእኛ ቋንቋ ዳዴ ላይ ነው ያለነው። ትንሽ ኦርጋናይዜሽን ነን። ስለዚህ ብዙ የኮርፖሬት ስፖንሰርሽፕ የለንም ግን ለእኛ በምናደርገው ድርጊት ሲታይ ብዙ አለን ማለት ይቻላል። በዚህ በአጭር ጊዜ ውስጥ ለምሳሌ ለመጥቀል ሲያህል በተቀዳሚ ኮሎኒያል ፓርኪንግ ብዙ ጊዜ ነው የሰራሁበት ኩባንያ ነው እሱ። ተቀዳሚውን እርዳታ የሚያደርግልን ነው። ካይዘር ፐርማኔንቴም የኢንሹራንስ የሄልዝ ኢንሹራንስ ኩፓንያ ነው እዚህ የታወቀ ነው። እሱም እንደዚሁ እርዳታ ያደርግልናል። ኢትዮጵያን ኤርላይንስም ተባብሮናል። ነጻ ትኬት በመስጠት እና በቦታውን በመገኘት ሌሎች ግለሰቦች በአካባቢያችን ጉልበት ያላቸው ብለን የምናምናቸው ለጊዜው ትንሽ እርዳታ ያደርጉልናል። ለዚህም ነው ደግመን አሁን የሲስተር ጥበበን እንደገና በዚህ አመት ልንደግፍ የተነሳ ነው። ምክንያቱም ያለፈው አመት ያደረግ ነው የገንዘብ ስብስቦች ስም ነው የሆነባት፣ እንጂ ምንም የተጠቀመችው ነገር አይደለም። ለመግለጽ የማይቻል ያህል ስብሳቢ አድርገን ነው የሰጠናት። ስለዚህም ነው ድጋሚ እንደገና አሁን ጠቀም ያለ ልናደርግላት እንችላለን በሚል እምነት ነው የምናደርገው። እንዳልኩ አሁን የጀመርነን እየቀጠልን በምንሄድ ጊዜ ወደፊት በሎንግ ተርም እንግዲህ፣ በረጅም ጊዜ ውስጥ የደጋገመን ይህን ስናደርግ እየተለቅን እንሄዳለን የሚል እምነት አለን። አቶ በረከት ወልዱን አመሰግናለሁ አድማጮች ለማብቃት በዋሽንግተኑ ዝግጅት ከሁሉም በላይ ሰዓት እንዲከበርላቸው ነው አዘጋጆቹ አጥብቀው ያሳሰቡትና ጠዋት ሦስት ሰዓት ስለሚጀመር በሰዓቱ ተገኙላቸው እኛም ተመዝግበናል እዚያው እንገናኝ በዚሁ ላብቃ አድማጮች ሳምንት በተመሳሳይ ዝግጅት እንገናኛለን እስከዚያው ሰለሞን ክፍሌ ነኝ ሰላም ደና ቆዩ ደግሞ አሁን ደግሞ አፍሪቃ ነክ ርዕሶች። አዎ አፍሪካ ነክ ርዕሶች አንቺ የምታዘጋጀው ፕሮግራም ነው፣ አዳነች። ናይጄሪያ ውስጥ በተካሄደው የአስተዳዳሪዎችና የመንግስት ተወካዮች የምርጫ ሂደት አንዳንድ ቦታዎች ላይ ግጭቶች ቢከሰቱም ፕሬዝዳንታዊ ምርጫ ዲሞክራሲያዊና ሰላማዊ በሆነ መንገድ በመጠናቀቁ ታሪካዊ ነው ተብሏል። ስለ ምርጫው ታሪካዊነት መራጮችን ለይቶ ለማወቅ ስለተጠቀሙበት የኤሌክትሮኒክስ ዘዴና ስለ አጠቃላይ ይዘቱ ዶክተር አየለ በከሬ ባለፈው ሰኞ በቀረበ የመጀመሪያ ክፍል ቃለመጠይቅ አብራርተውልናል። ዛሬ ደግሞ ሁለተኛውንና የመጨረሻውን ክፍል ነው የምናቀርበው። ዶክተር አየለ በከሬ በነገራችን ላይ የአፍሪካ ጥናቶች ምሁር ሲሆኑ ለብዙ ዓመታት በኮርኔ ዩኒቨርሲቲ አስተምረዋል። አሁን ደግሞ በመቀሌ ዩኒቨርሲቲ በታሪክ ትምህርት ተባባሪ ፕሮፌሰር ናቸው። ቀጥሉ አዳነች። ጉላክ ጆናታን ራሳቸው እንግዲህ ብዙ ናይጀሪያውያን ብዙ ጥሩ ነገር እንደሰሩ ይናገራሉ። ምናልባት የምርጫው ዝግጅትም አንዱ የሚያስመሰግናቸው ሊሆን ይችላል። ግን በአጠቃላይ ብዙ ሰርተዋል እያሉ ይናገራሉ እና የተሸነፉበት ምክንያት ምን ሊሆን ይችላል? እሱ በጣም ጥሩ ጥያቄ ነው። ዋናው ለሳቸው ውድቀት ምክንያት የሆነው የጸጥታ ጉዳይ ይመስለኛል። ይህን ጸጥታ ከማጋር ነው የተያያዘው ቦኮ ሀራም ከሚባለው አክራሪ ድርጅት ጋር ነው። ይህ አክራሪ ድርጅት በሳቸው ዘመን ነው በጣም የተጠናከረው። እስከ አስራ ሶስት ሺህ ናይጄሪያኖችን ፈጅቷል። እና ይህን ድርጅት ለማጥፋትም ሆነ ለአንዳንድ በጣም አሰቃቂ ለሆኑ ድርጊቶቹ ተገቢ የሆነ በፍጥነት መልስ ያለመስጠታቸው፣ በተለይም ሁለት መቶ ሰባ ልጃገረዶችን ጠልፎ ሲወስድ ሳምንታት ፈጅቶባቸዋል ስለሱ ለመናገር እርምጃ መውሰዱን እንተው በፍጥነት ሳምንታት ፈጅቶባቸዋል። ከዛ በኋላም ያሳዩት ድርጊቶች ቦኮ ሀራም ለሚያመጣው የጸጥታ መደፍረስ ብዙም ጭንቀት አላሳዩም። በሚል በዛ አንድ በይ ሁለተኛ ከጀነራል ኦባሳንጆ ጋር መጣላታቸው። ጄኔራል ኦባሳንጆ የፒፕልስ ዲሞክራቲክ ፓርቲ የሚባለውን እሳቸው ናቸው የመሰረቱት እና ይሄ ፓርቲ ፕሬዚዳንት ጆናታንም ያሉበት የቀድሞ ጡረታ የወጡ ጀነራሎች ያቋቋሙት ፓርቲ ነው እና ከአስራ ዘጠኝ መቶ ዘጠና ዘጠኝ እንደ ኤሮፓያን አቆጣጠር ጀምሮ የናይጄሪያንን ፖለቲካ ዶሚኔት ያደረገ ፓርቲ ነው እና ሁለቱም የዛ አባል ነበሩ። በኋላ በአሰራራቸው በድርጊታቸው ደስ ስላልተሰኙ ኦባሳንጆ ፓርቲነት አባልነታቸውን ሰርዘው ቡሃሪ ካሉበት ኦል ፕሮግሬሲቭ ኮንግሬስ ከሚባለው ፓርቲ ጋር ተደባልቀዋል እና እሱ ሌላው ምክንያት ነው ማለት ነው። እና ሌላው ደግሞ ምንድን ነው ማኔጅመንት ነው። የፕሬዚዳንት ጆናተን አሰራር ምንድን ነው? ከሰዎች ጋር ሲጣሉ መታረቅን አይፈልጉም እና ያንን ሰው ማባረር ነው። ከስምንት እስከ ዘጠኝ ካቢኔት ሚኒስትሮቻቸውን በአንድ ጊዜ አስወግደዋል። በተጨማሪ ደግሞ የብሔራዊ ባንክ ገዢ የነበሩ በጣም የተከበሩ የባንኩ ገዢ ሀያ ቢሊዮን ዶላር ሀያ ቢሊዮን ዶላር ከኦይል ሪዘርቭ ጠፍቷል፣ ከሴንትራል ባንኩ ጠፍቷል ብለው ሲናገሩ ያንን እንደ ማስመርመር ፈንታ እሳቸውን ከስራ አባረዋል። ሌላው እንግዲህ የሚታሙበት ሙስና ነው። ሙስናና ዘመዶችን መርዳት አሁን ለምሳሌ በባለቤታቸው ያለ ኦፊስ ኦፍ ዘ ፈርስት ሌዲ የሚባል በብዙ ምዙ ሚሊዮን ብር በዛ ኦፊስ በኩል እንዲወጣ ተደርጓል። በጣም ሙስና የዋጣቸው ጓደኞቻቸው እንዳይታሰሩ አድርገዋል። የታሰሩትን አስፈትተዋል። ሌላው ደግሞ ናይጀር ዴልታ አካባቢ ኦይሉ ያለበት አካባቢ ያሉ እንቅስቃሴዎች የዘይቱን ቧንቧ እያፈነዱ ጉድጓዱን እያፈነዱ አመፅ በሚፈጽሙበት ጊዜ እነሱን ጸጥ ለማሰኘት በጣም ብዙ ሚሊዮን ብር ከፍለዋቸው ከእንቅስቃሴያቸው እንዲቆሙ አድርገዋል እና እነዚህ እነዚህ እንግዲህ ዋና ዋናዎቹ ናቸው ለሳቸው መሸነፍ ምክንያት ሆነው ሊጠቀሱ የሚችሉት እንግዲህ የኦቦሳንጆን ጉዳይ አንስተዋል። አንዱ ከኦቦሳንጆ ጋር መጠላታቸው ነው ብለዋል። እና ዶክተር አየለ ኦቦሳንጆ አሁንም ተጽዕኖ አሳዳሪነት ኃይል አላቸው ማለት ነው። ኦቦሳንጆ በጣም ተደማጭነት ያላቸው ናቸው። ከዛም በኋላ ምርጫውን ቡሀሪ ካሸነፉ በኋላ የ የስቴቶቹ አገረ ገዥዎች ገቨርነርስ ወይም ደግሞ ሀገረ ገዥዎች የፓርላሙ ምርጫ ላይ የ በጣም ትልቅ ሚና የተጫወቱ ናቸው። እሳቸውንም ያጋለጡት አስራ ስምንት ገጽ ያለው ደብዳቤ ጽፈው ክሪቲሳይዝ በማድረግ ነው። እና ከእሳቸው ጋር እርቅ እንደ መሻት ፈንታ ተጻራሪ የሆነ እሳቸውም በማጥቃት ደብዳቤ ጽፈው ነበረ። ፕሬዚዳንት ጆናታን በዛ ምክንያት ያው ያላቸው ብዙ ድጋፍ ወደ ተቃዋሚዎቹ ሊሄድ ችሏል ማለት ነው። ተመራጩ የናይጄሪያ ፕሬዚደንት መሐመዱ ቡሃሪ ወታደራዊ መሪ ነበሩ። በዲሞክራሲያዊ አሰራራቸው ብዙም ሲሞገሱ ተሰምቶ አይታወቅም። እንግዲህ ከዚህ በፊት ለፕሬዚደንትነት ተወዳድረው ደግሞ ብዙ ጊዜ ተሸንፈዋል። እሳቸውስ አሁን የተመረጡበት ምክንያት ምን ይመስሎታል? ቅድም እንደ ጠቀስኩልሽ የእሳቸው መመረጥ ዋናው የህዝቡ ጭንቀት በአሁኑ ጊዜ ጸጥታ ነው ከፕሬዚዳንት ጆናታን የበለጠ ቦኮ ሀራምን ሊያጠፉ የሚችሉ ሰው ናቸው ብለው በማመን ነው በማመን ሁለተኛ ደግሞ ናይጄሪያ ለውጥ ያስፈልጋታል፣ በኮራፕሽን ተውጣለች። ይሄ ኮራፕሽንን ካላጠፋን ሙስና ያጠፋናል ብለው ነበረ ካምፔን ያካሄዱት ያንንም ህዝቡ ተቀብሏቸዋል። እና እንግዲህ ልክ ነሽ አንቺ እንዳልሹ ሶስት ጊዜ ኩዴታ ሲካሄድ የተሳተፉ የመናገር የመጻፍን መብት ያፈኑ እና በዛን ጊዜ ያደረጉትን ድርጊት በምናይበት ጊዜ የተቀየርኩ የተለወጥኩ ዴሞክራት ነይም ባይ ናቸው። እንግዲህ እሳቸውንም በቀጥታ እና በትክክል በሆነ መንገድ በቀጥታ ማየት አለብን። ግን እዚህ ላይ መገንዘብ ያለብን ምንድን ነው? ቦኮ ሀራም በእሳቸውም ላይ የመግደል ሙከራ አድርጓል። ቡሃሪ ናቸው በቦኮ ሀራም ጠንካራ እርምጃ መወሰዱን የሚቃወሙት። መጀመሪያ ተቃውሞ ነበር። ለምን ግን ለምን በኋላ ነው? ምክንያቱም እሳቸው የሚያደርጉት ምንድን ነው? ቦኮ ሀራምን ከናይጄር ዴልታ አካባቢ ካሉ አመፀኞች ጋር ነበር የሚያወዳደሯቸው። የናይጄር ዴልታ አካባቢ ያሉ አመፀኞችን ሶፍት ሆነሃል፣ ቦኮ ሀራም ላይ ሀርሽ ሆነሃል እያሉ ይናገሩ ነበር። እና ያ ህዝቡ ምን ተረጎመባቸው? አሀ ይሄ ሰው እየለካ ኢንዳይሬክትሊ ቦኮ ሀራምን ይደግፋል የሚል አስተሳሰብ አምጥቶ ነበር። በኋላ ነው ፖዚሽናቸውን የቀየሩት ሙስሊምም ስለሆኑ ሊሆን ይችላል ሙስሊምም ስለሆኑ ሊሆን ይችላል። ግን መገንዘብ ያለብን ቡሃሪም ሆኑ ጆናታን በተቻላቸው መጠን ምርጫው ያም መስመር እንዳይዝ፣ የጎሳ መስመር ወይም ደግሞ የሃይማኖት መስመር እንዳይዝ ከፍተኛ ጥራት አድርገዋል። ሌላው ደግሞ መገንዘብ ያለብን የናይጄሪያ ሲስተም የፌዴራል ሲስተም በጣም ኮንክሪት የሆነ ዘዴ ያለው ያንን እንዳይመጣ ለማድረግ ይኸውም እንዴት ነው ያሉት? ሰላሳ ስድስት እስቴቶች እና ያው የሌጎስ የዋና አስተዳደር ግዛት የሚባለው ነው። እና አንድ ተወዳዳሪ ሀያ አምስት ሀያ አምስት ፐርሰንት ከአንዳንዱ ስቴት እና ማጆሪቲ ቦት ማግኘት አብዛኛውን ቦት ማግኘት አለበት ድምጽ ማግኘት አለበት። ያ ካልሆነ ሊመረጥ አይችልም። ለምሳሌ ኖርዙ ቡሃሪን ብቻ ቢመርጥ፣ ሳውዙ ክርስቲያን ስለሆነ እና ጆናታንን ብቻ ቢመርጥ ሁለቱ የጠቅላላ የናይጄሪያ ፕሬዚዳንት ሊሆኑ አይችሉም። ምክንያቱም ከእያንዳንዱ ስቴት ቢያንስ ቢያንስ ሀያ አምስት ፐርሰንት ድምፅ ማግኘት አለባቸው እና በዛ ስርዓት ነው የሃይማኖት ወይም ደግሞ የጎሳ ፖለቲካ እንቅስቃሴ እንዳይካሄድ በዛ ይከላከሉታል ማለት ነው። ግን ቅድም ልጠቅስልሽ የፈለግኩት ምንድን ነው ቡሃሪ ካምፔን በሚያካሄዱበት ጊዜ ቦኮ ሀራም ሊገላቸው ሞክሮ ነበር እና እሳቸውን ሊገል በሞከረበት ጊዜ ሰማንያ ሁለት ሰዎች ተገለዋል። ከዛ በኋላ ነው ከእስልምና ሃይማኖት ጋር ምንም ግንኙነት የለውም እና እኔ ፕሬዚዳንት ሆኜ ብመረጥ መጀመሪያ ተግባሬ ይህንን ድርጅት ማጥፋት ነው ብለው ደጋግመው ደጋግመው በህዝብ ፊት ተናግረዋል። እና ህዝቡ እንግዲህ እሱን ነው የሚጠብቀው። ቦኮ ሀራምን ያጠፋሉ ብለው ነው የመረጣቸው። እሺ፣ እንግዲህ ዶክተር አየለ በከሬ እስካሁን ያልጠቀስነው ነገር ለመናገር የሚፈልጉት ነገር ካለ፣ የናይጄሪያ ምርጫ ውጤቱ ቅድም እንዳልኩት ታሪካዊ መሆኑ ብቻ ሳይሆን ለአፍሪካ አህጉር ለአፍሪካ ህዝብ ትልቅ ትምህርት የሚሰጥ ነው። ምክንያቱም አንደኛ ህዝብ የሚበጀውን የሚጠቅመውን ያውቃል፣ የሚበጀውን ያውቃል። እንግዲህ አሁን ምንድን ነው የሆነው? ናይጄሪያ ናይጄሪያ የሆነው ምንድን ነው? ኃላፊነት የተሰማቸው ፕሬዚዳንት፣ ነፃ የሆነ የምርጫ ቦርድ፣ ከዛ ደግሞ የህዝቡ ፍላጎት፣ ሶስቱ አንድ ላይ ሆነው በአፍሪካ ታሪክ ውስጥ ያልታየ በጣም አስደናቂ የምርጫ ውጤት እንድናይ አብቅቶናል እና እንግዲህ ውጤቱ ወደፊት ያማረ ሆኖ ናይጄሪያ በልጽጋ ካላት ችግሩ ወጥታ ሌሎቹንም ለመርዳት ወይ አብራ ለመስራትና ለማድረግ ከፍ እንድትል ምኞቴ ነው። እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም ለተሰጠኝ እድል እጅግ በጣም አመሰግናለሁ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በትናንትና ሁለት አድማጮች እስልምና መንግስት ነኝ ባዩ አማጺ ቡድን በኢትዮጵያውያን ክርስትና እምነት ተከታዮች ላይ ሊቢያ ውስጥ ያደረሰውን ጉዳት በተመለከተ እስክንድር ፍሬው ከአዲስ አበባ ሌላ ዘገባም ያለው ይመስለኛል። መስመር ላይ ነው። እስክንድር አለህ? አለው። አዲሱ እንደምናመሸ እንደምናመሸው የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አይሲል በኢትዮጵያውያን ላይ ሊቢያ ውስጥ የፈጸመውን ግድያ አስመልክተው ዛሬ ማምሻው ላይ መግለጫ መስጠታቸውን ሰምተናል። የንግግራቸውንም ሙሉ ይዘት ነገ የምትመለስበት ይመስለኛል። አሁን ሰዓታችን አጭር ነው፣ ግን ለአሁን እስቲ ዋናውን ይዘት አስጨብጠን እንግዲህ አዲሱ አንተም እንዳልከው የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህ አሰቃቂ ግድያ ከተፈጸመ ለመጀመሪያ ጊዜ በቴሌቪዥን ባስተላለፉት መልእክት፣ በዚህ ወቅት መላው የኢትዮጵያ ሕዝብ በአንድ ልብ በአንድ ሀሳብ መቆም አለብን ብለዋል። ጠቅላይ ሚኒስትሩ ይህ ግድያ የሰውን ዘር በሙሉ ለማጥፋት የተነሱ አሸባሪዎች ያካሄዱት ነው ሲሉ ነው የገለጹት። እነዚህ ኢትዮጵያውያን ዜጎች በሊቢያ ባሉበት ይሄንን አሰቃቂ ግድያ መፈጸሙ አይሲስን ማለታቸው ነው መላውን የሀገራችን ህዝብ እንዳሳዘነ እናውቃለን ብለዋል መንግስትም ይህ አሰቃቂ ግድያ እጅግ አሳዛኝ መሆኑን በማመን ለቤተሰቦቻቸውና ለመላው ህዝብ መጽናናትን ይመኛል ብለዋል ሽብርተኝነት ሃይማኖትን መሰረት አድርጎ ወይም የሃይማኖት ጭምብር ለብሶ መምጣቱ ሳያዘናጋን መላውን የሰው ዘር ለማጥፋት የተዘጋጀን እየተዘጋጀ መሆኑንም ተረድተን ክርስቲያን፣ ሙስሊም ሳንል መላው የኢትዮጵያ ህዝብ በአንድ ላይ ሆነን አሸባሪነትን መዋጋት አለብን ሲሉም ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ጥሪ አቅርበዋል። እና የጠቅላይ ሚኒስትሩ መልእክት በአብዛኛው ያተኮረው ኢትዮጵያውያን አሸባሪነትን ለመዋጋት ከመንግስት ጎን መሰለፍ እንዳለባቸው በዚህ ወቅትም በአንድ ላይ መቆም እንዳለባቸው በመግለጽ ነው። አዲሱ መነሻው የሊቢያው ጉዳይ ቢሆንም እንግዲህ በደቡብ አፍሪካም ያለው ሁኔታ ከዚህ ቀደም ከተናገሩት በተጨማሪ አንዳንድ ነጥቦች ሳያነሱ አልቀሩም ብዬ ገምታለሁ። እስክንድር ይሄኛው የጠቅላይ ሚኒስትሩ አስተያየት በአብዛኛው ያተኮረው በዚህ አዲስ በሆነው ክስተት ላይ ነው፣ በሊቢያው ክስተት ላይ ነው። ጠቅላይ ሚኒስትሩ ብዙ ዝርዝሮች ውስጥ አልገቡም። ነገር ግን ቀደም ሲል የወጣው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት መግለጫ መንግስት ወደፊት የሚወስዳቸው እርምጃዎች ይፋ እንደሚደረጉ አሳውቋልና እንግዲህ ሌሎች ሁኔታዎች ይኖራሉ ተብሎ ይጠበቃል። በሂደት ከጠቅላይ ሚኒስትሩ ሌላም ግን አዲሱ ኢትዮጵያ ውስጥ ያሉ የሃይማኖት ተቋማት በሙሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሌሎቹም አባላት የሆኑበት የሃይማኖት ተቋማት ጉባኤ የሚባለው ድርጊቱን በጋራ አውግዘዋል። የነዚህ ሃይማኖት መሪዎች በጋራ በመሆን ይህንን ድርጊት አውግዘዋል። የፖለቲካ ፓርቲዎችም መግለጫዎችን ማውጣት ጀምረዋል። የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ ባወጣው መግለጫ ኢትዮጵያውያን ከነችግሩም ቢሆን ወደ እነዚህ አስቸጋሪ ሀገራት ከመሄድ ይልቅ ለአደጋ ወደ ተጋለጠ ሀገር ከመሄድ ይልቅ ከነችግሩም እዚሁ የሚቆዩበትን ሁኔታ ቢያመቻቹ በሚል ጥሪ አቅርቧል። ዘርዘር ያለ መግለጫ ነው ያወጣው ፓርቲው። ሌሎችም ድርጅቶች፣ ሃይማኖት ተቋማት፣ የመንግስት ተቋማትና ክልሎች ሁሉ መግለጫ በማውጣት ላይ ናቸው። ትልቅ ትኩረት የሳበ ርዕስ ሆኗል። በዚህ ሀገር አዲሱ መልካም ጊዜ ይስጥልን። እስክንድር፣ እንግዲህ አንተም ወንክ መለስካቸው፣ ነገ ሰፋ ያለ ነገር ይኖራቸዋል። በተለይ የፖለቲካ ድርጅቶች መግለጫ ወጥተዋል ብለሃል። የሃይማኖት ተቋማትም ከኢትዮጵያ ኦርቶዶክስም ከፓትርያርኩ ቢሮ የደረሰ መግለጫ አለ። የካቶሊካዎች ቤተክርስቲያንም እንዲሁም መግለጫ አለ። እነዚህም ሁሉ እዚህ ዋሽንግተን ቅድም እንደገለጽኩት ነው። የፈርስ ሂጅራም ያወጣው መግለጫ ከሰዓት እጥረት አልቀረበም፣ ነገ ይቀርባል። አድማጮች የዛሬ ፕሮግራማችንም በዚ እናገባዳለን። በቀኝ ቀጥሎ የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ደህና እደሩ።